የኢትዮጵያ መንግሥት የሚቃወሙትን ግለሰቦችና ድርጅቶች ከሀገር ውጭም ቢሆን የኮምፒተር ስለላ ዘዴዎችን በመጠቀም እንደሚያጠቃ ይገልጻል የሁማን ራይትስ ዋች ዘገባ። ፌሊክስ ሆርን የመብት ድርጅቱ መረጃ አጠናቃሪ ናቸው። የሁማን ራይትስ ዋች ዘገባ ምንጭ በቶሮንቶ ካናዳ መሠረቱን ያደረገ ሲቲዝን ላብ የተባለ የጥናት ቡድን ያወጣው ቴክኒካዊ ሪፖርት መሆኑን ያስረዳሉ። ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበር ቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው። የድረ ገጹ ሰላይ ሰል በአንድ ግለሰብ ኮምፒውተር ላይ ከወረደ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል። የተላኩ ኢሜሎችን፣ የተከፈቱ ድረ ገጾችን፣ በስካይፕ የተደረጉ ቃለ ምልልሶችን ይቀዳል። ከርቀት ካሜራውን ተጠቅመው ማየት፣ ማይክሮፎኑን ከፍተው ንግግር ማዳመጥና ክንውኖችን መመልከት ያስችላቸዋል። ስለዚህ በዚህ ኮምፒውተር ዙሪያ የሚደረጉ ነገሮችና ያሉ መረጃዎችን የኢትዮጵያ መንግሥት ሊመለከታቸው ይችላል። የኮምፒውተር የስለላ ተውሳኳን በሚታወቁ ሰዎች ኢሜይል አስመስለው እንደሚልኩና በኮምፒውተሩ ከተጫነች በኋላ መረጃና ቁጥጥሩን አሳልፋ ትሰጣለች። ሁማን ራይትስ ዎች የሲቲዝን ላብን ጥናት ተመርኩዞ ባወጣው ዘገባ እንደዚህ አይነት ጥቃት የደረሰባቸው ኢትዮጵያውያንና የሌሎች አገር ዜጎች መንግስቱን የሚቃወሙ ናቸው በዩናይትድ ስቴትስ፣ ካናዳ፣ የተለያዩ የአፍሪካ ሀገሮች፣ መካከለኛው ምስራቅ፣ አውሮፓና አውስትራሊያ የሚኖሩ የመንግስቱ ነቃፊና ተቃዋሚዎች ተጠቅተዋል ያሉት የሂውማን ራይትስ ዋቹ ፌሊክስ ሆርን መቃወም መብት ሆኖ ሳለ እንደዚህ አይነት የደህንነት ስለላ ሊካሄድባቸው ባልተገባ ነበር ሲሉ አስተያየት ሰጥተዋል። ጥቃቱ ያነጣጠረው በውጭ ሀገር የሚኖሩ የኦሮሞና የሶማሌ ተወላጅ የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሀን ሰራተኞች ላይ ነው። በተለይ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ በተደጋጋሚ የኮምፒውተር ስለላ ተውሳክ ተልኮበት ነበር። ጥናት መሰረት የጃዋርን ኮምፒውተር ለመቆጣጠር በርካታ ጥረት ተደርጎ ነበር። የሚያውቃቸው ሰዎችን ኢሜይል ተመስለው የሚመጡ መልእክቶች ደርሰውታል። ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ሁኔታውን ያስረዳል። ይሄ ነው እንግዲህ ባለፈው አመት ከሬቻው ፍጅት ማግስት በእኔና በኦኤምኤን የኢንተርኔት ኔትወርክ ላይ መጠነ ሰፊ የጥቃት ሙከራ ነው ያደረጉት። አንዱ የኢንተርኔት የማፈን እና ዲናይሎ ሰርቪስ የምናደርገው ሙከራ ነበረ። ከዛ አልፎ ደግሞ ሰብሮ የመግባት ሀኪንግ የምንለውን ሙከራ ነበር ያደረጉት ይህን ሙከራ በኢሜሌ እንደላኩ በቀጥታ ስለተጠራጠርኩ ለእኛ አይቲ ልጆች ያሳያቸው። የእኛ አይቲ ልጆች ነገርየው ስፓይዌር መሆኑን ስላወቁ በዚህ ጉዳይ ላይ ከሰብአዊ መብቶች ድርጅቶች ጋር የሚሰራው ለሲቲዝን ላብ ፎርዋርድ አደረግነው፣ ላክልላቸው ከእነሱ ጋር በመተባበር ወደ ቢሮዋችንም በመምጣት መጠነ ሰፊ የሆነ ጥናትና ምርምር ከተካሄደ በኋላ የዚህ ስፓይዌር መነሻው ከአዲስ አበባ ከመንግስት እንደሆነ፣ ያ ብቻ ሳይሆን ሲቲዝን ላብ ባደረገው ምርመራ ይህ የስለላ ሶፍትዌር እስራኤል ሀገር በሚገኝ ኩባንያ የተሰራ እንደሆነ ማወቅ ቻል። ያም ብቻ ሳይሆን ይህንን ሶፍትዌር የሚልኩ ሰዎች በዛ ጊዜ እኛ እየተከታተልናቸው መሆናቸውን ስለማያውቁ እነማንን እየተከታተሉ እንደሆነ የእነሱ ሜይን ኮምፒውተር ውስጥ በመግባት እነሱ እየተቆጣጠሯቸው ያሉትን ብዙ ኮምፒውተሮች በሰሜን አሜሪካ፣ በአውሮፓ፣ በአፍሪካ፣ በሚድል ኢስት ያሉ ኮምፒውተሮችን ማወቅ ቻለ። እነዚያ ኮምፒውተሮችን ባለቤቶችንም ኮንታክት በማድረግ እየተሰደሩ መሆናቸውን በማስረዳት ሊደርስ የነበረውን አደጋ ከራሳችን ብቻ ሳይሆን ከሌሎችም መከላከል የተቻለበት ሁኔታ ነበረ። ሄኖክ፣ ምን ያህል መረጃ ለኢትዮጵያ መንግስት ደርሷል ብለህ ታስባለህ? በአንተ ደግሞ እንደዚሁ የሰብአዊ መብት ተሟጋጅ ድርጅቱ ሂዩማን ራይትስ ዎችንም ስናነጋግር አንድ ጊዜ ብቻ ሳይሆን በተደጋጋሚ ነው ጥረት ተደረገ የሚሉት አንደኛው ጥያቄ የተሳካ ሁኔታ አለ ወይ በዚህ ረገድ? ሁለተኛው ደግሞ በየትኞቹ አካባቢዎች ያሉና ለምን እንዳደረጉት ብትገልጽ? በእኛ ኮምፒውተር ላይ መግባት አልቻሉም። ደሜ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። ሆኖም ግን ሌሎች ያው እንግዲህ የሚዲያ እንደሆነና በተደጋጋሚ ሙከራ ስለሚደረግብን ሞር ጠንከር ያለ የሴኪዩሪቲ ሲስተም ያለን ሌሎቹን ግለሰቦች ግን ገብተው የተከታተሏቸው ነበሩ። እነዛን ግለሰቦች ኮሚኒኬት በማድረግ እየተረዱም አሉ። የቴክኒካል እርዳታ ተደርጎላቸው ስለላው እንዲቋረጥ የተደረገበት አለ። አንዳንዱ ደግሞ አላምን ብለው ስለላው እስካሁን የሚቀጠለ አለ እና እንግዲህ ከኛ እስከምናውቀው ድረስ ከኛ ምንም የተወሰደ ነገር የለም። ከተለያዩ ግለሰቦች ግን ብዙ ዶክመንቶችን መውሰድ እንደሚቻል ነው የምንረዳው። በነገራችን ላይ ይሄ ቴክኖሎጂ በጣም አደገኛ ነው። በአንዴ ኮምፒውተር ውስጥ ሲገባም እራሱ ታውቅ አችልም። እውነተኛ የመሰሉ ሊንኮችን፣ ቪዲዮዎችን በመላክ ነው እንድትጭን የሚያደርጉ። ከዛ በኋላ ምንም የሚያሳየው ምክንያት የሚያሳየው ምልክት ስለሌለ ልታውቀው አችልም አንድ እሱ ነው። ሁለተኛ ኢሜልህን፣ ፓስወርድህን ከማ ጋር እንደምትጻፍ ሙሉ በሙሉ የመቆጣጠር ችሎታ አለ። ከዛ ባለፈ ደግሞ የአንተን ኮምፒውተር ወደ ማይክሮፎን በመለወጥ፣ ወደ ካሜራ በመለወጥ በአንተ ቢሮ ውስጥ በአንተ ቤት ውስጥ የሚደረገውን በሙሉ የመቅዳት የመቆጣጠር ችሎታ የሚሰጥ በጣም አድቫንስድ የሆነ ሶፍትዌር ስለሆነ እነዚህ የገቡበት ቤቶች እና ኮምፒውተሮች ለከፍተኛ የስለላ የተጋለጡ ነበሩ። እኛ ግን የእኛም ቲም ጠንካራ ነበረ። ከእነኝም ሰዎች ጋር በማድረግ ራሳችን መከላከል ብቻ ሳይሆን ይሄንን ነገር ለማጋለጥም የቻለበት ሁኔታ ነበር የኢትዮጵያ መንግስት እናንተን እንግዲህ እናንተ እንደምትሉት የሰብአዊ መብት ድርጅቱም እንደዘገበው ሲቲዝን ላብ የተባለው ደግሞ በቶሮንቶ ካናዳ መሰረቱን ያደረገው የጥናት ቡድን ያወጣውንም ዘገባ ተመልክተናል በአጠቃላይ ለምንድን ነው የሚያጠቃቸው የኢትዮጵያ መንግስት እንግዲህ እንደምታውቀው የኢትዮጵያ መንግስት እኛም ብቻ ሳይሆን ነጻ የሆኑ ሚዲያዎችና ጋዜጠኞችን በጣም ስለሚያሰቃይ በሀገራችን ተሰም በውጭ ሀገር ሚዲያ አቋቋም ነውም። የሚዲያ ነጻነት በኢትዮጵያ ውስጥ የለ ነው። እኛ ደግሞ ብዙ በተለይ በኦሮሚያ አካባቢ ላይ ሲደረግ የነበረውን እንቅስቃሴ በስፋት ስንዘግብ ስለነበረ እኛን ሲመለከቱ የነበሩ ከኛ ጋር ፍሪላንስ ናቸው፣ ኢንፎርሜሽን ያስተላልፋሉ የሚባሉትን ሰዎች ሲያስሩ ነበረ። ቻና በሳተላይት ላይ እስካሁን ወደ ሀያ ሶስት ጊዜ ብሎክ ተደርገን ጃም ተደርገናል። ዌብሳይታችን ብሎክ ነው። እኔም እንደ ዳይሬክተር ኦ ኤም ኤንም እንደ ተቋም በአሸባሪነት የተከሰሱበት ሁኔታ ነው ያለው እና እንግዲህ እንደ ትልቅ ጠላት ነው የሚያየን የህወሓት ወያኔ መንግስት ይህ ጥቃትም የዛው እንደ ጠላትነት የመፈረጅና ሚዲያን ለማፈን ህዝብን የህዝብ ድምፅ የህዝብ እውነታ እንዳይነገር ከሚያደርጉት ፍላጎት ጋር ተያይዞ የኛን የማሰራጨት አቅም ለማዳከም ከዛም አልፎ ደግሞ ለእኛ ኢንፎርሜሽን የሚያደርጉትን ሰዎች ለማወቅና ታርጌት ለማድረግ ለመምታት ታስቦ ነው ይሄን ነገር ያደረጉት። የኢትዮጵያ መንግስት ከዚህ ቀደም መንግስቱን የሚቃወሙ ድምፆችን በሳተላይት የሚያስተላልፈው ኢሳት ቴሌቪዥንና ሰራተኞች ላይ የኮምፒውተር ስለላ ተውሳክ ልኳል በሚል በድርጅቱና በመብት ተሟጋቾች ሲተች ቆይቷል። የኢትዮጵያ መንግስት አሁን በስለላ አጥቅቷል በሚል ውንጀላ የሚቀርብበትን የመገናኛ ብዙሃንና ሰራተኞችን ሁከትን በማነሳሳት የሽብር ክስ መስርቶባቸዋል። የሁማን ራይትስ ዎቹ ፌሊክስ ሆርን እነዚህ ጥቃቶችና የፍርድ ቤት ክሶች በኢትዮጵያ አንድ አይነት ድምፅ ብቻ እንዲሰማ መንግስቱ ካለው ፍላጎት የመነጩ ናቸው ይላሉ። ጃዋርም ሆነ ኢሳትና ኦኤምኤን የኢትዮጵያ መንግስት ወዳጆች አለመሆናቸው የአደባባይ ምስጢር ነው። መንግስቱን ይቃወማሉ። ያ ግን ወንጀል አይደለም። አሸባሪዎች ናቸው ተብሎ ሊከሰሱ ግን አይገባም። በኮምፒውተር የሚደረጉ ስለላዎችን አስመልክቶ ህገወጥ ወይም ክልክል የሚያደርግ ህግ ወይም ደግሞ ዓለም አቀፍ ስምምነት አለመኖሩን የሁማን ራይትስ ዎቹ ፌሊክስ ሆን ያስረዳሉ። ሆኖም አንዳንድ ተቃዋሚዎችና ግለሰቦች ሁኔታውን በሕግ የሚቆሙበትን መንገድ ለማፈላለግ እየጣሩ መሆኑን ያስረዳሉ። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት በጉዳዩ ላይ ምላሽ እንዲሰጥ ያደረግነው ተደጋጋሚ ጥረት አልተሳካም። ምላሻቸው እንዳገኘ እናቀርባለን።